ዛሬ የምንመለከተው የያዕቆብ መልእክት ምዕራፍ አንድ የመጨረሻውን ክፍል ነው። የምዕራፉን ያዕቆብ በጣም አስደናቂ አስደናቂ የሆኑ እውነቶች አሉበት። በጣም ለህይወታችን ጠቃሚዎች እንደሆኑ ነው የማስበው። ለህይወታችን ብቻ ሳይሆን ለስነ ምግባራዊ ህይወታችን በጣም ጠቃሚ ነው እና የምመሰረተው ከቁጥር 22 እስከ 27 ባለው ክፍል ነው። እንደምታዩት ባለፈው ሳምንት ቁጥር ሃያ አንድ ላይ ያዕቆብ ብዙ ነገሮችን ተናግሮ ሰዎች ወንድሞች ሆይ ሰው ለመስማት የፈጠነ፣ ለመናገር የዘገየ፣ ለቁጣ የዘገየ ይሁን የሰው ቁጣ እግዚአብሔርን ጽድቅ አይሰራም ብሎ ነፍሳችሁ ማዳን የሚችለውን በውስጣችሁ የተተቀለውን ቃል በየዋህነት ተቀበሉ ብሎ በውስጣችሁ ቃል ተተክሏል። የእግዚአብሔር ቃል ነው እና ይሄ ማደግ አለበት መበልጸግ አለበት የሚለውን ሀሳብ ተመልክተን ነው ያዕቆብ ነው። እና ያዕቆብ የሚለው ነገር ምንድን ነው? እናንተ ክርስቲያኖች ስለሆናችሁ ከእናንተ የሚጠበቅ ኃላፊነት አለባችሁ። ነው እና ኃላፊነት አለባችሁ። በእርግጥ የክርስትና ኃላፊነት በጣም ቀላል ኃላፊነት ነው። በጣም ከባድ አስጨናቂ ኃላፊነት አይደለም። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 11 ላይ እናንተ ደካሞች ሸክማችሁ የከበደ ወደ ኔኑ ብሎ ሸክሜ ቀላል እና ቀንበሬ ልዝብ ነው ብሎ ነው የተናገረው። እና ክርስትና አስጨናቂ አይደለም። ክርስትና በጣም የሚገርም ከሃይማኖቶች ሁሉ በተለየ መንገድ ሲምፕል ህይወት ነው። ማለት የተቃለለ ማለት አይደለም፣ ግን ግልጽ የሆነ ለሰዎች የማያስጨንቅ በመንፈስ ቅዱስ እርዳታ የሚኖር ነው። ሰዎች በራሳችን እንኖራለን ሲሉ ይወድቃሉ። ግን ጌታ መንፈስ ቅዱስ እየረዳቸው ነው ሰዎች የሚኖሩት። ከዚህ የተነሳ ጌታ መንፈስ ቅዱስ ስለሚረዳን በጣም ቀላል ደስታ የሞላበት እረፍትና አስደናቂ ሰላም የበዛበት ህይወት ነው። ግን ኃላፊነት አለበት። ኃላፊነቱን በእግዚአብሔር በመንፈስ ቅዱስ አማካኝነት ስንወጣ በጣም ቀላል ነው የሚሆነው። ይህንን ኃላፊነት ነው አሁን ያዕቆብ እዚህ መጨረሻው ክፍል ላይ በተለያየ ገጽታ ከቃሉ ጋር አያይዞ የሚነግረን እና ምንድነው? እኔ ርዕስ የሰጠሁት ከቃሉ ሰሚዎች ምን ይጠበቃል? ቃሉ ውስጣችን ተተክሏል። ደግሞ ቃሉን እንሰማለን። አሁን ቅድም ለዚህ ነው እዚህ በመጽሐፍ ቅዱሳዊው ክርስትና ታሪክ ውስጥ ቃሉን የማንበብ ልማዶች በጣም የታወቁ ናቸው እንዳውም። ባለፈው ስናገር ሰምታችሁኝ እንደሆነ አላቅም። የፑልፒት የክርስቲያን ቤተ ክርስቲያን ፑልፒት ቤተ ክርስቲያኑ መሀል ላይ ያለበት ምክንያት አሁን ኢትዮጵያ ውስጥ እዚህም ሀገር ሉተራን ቸርች ብትሄዱ፣ ወይ ፕሬስቢቴሪያን ቸርች ብትሄዱ፣ ኢትዮጵያ ውስጥ መካኔሱስ ብትሄዱ ፑልፒቱ እዛ ጋ ነው ያለው። መሀል ላይ ያለው ምንድን ነው የስርዓት መፈጸሚያ ነው እና በእነሱ የጀርባ አመለካከት ፑልፒቱ መሀል ላይ አለመሆኑ የእምነታችን ማዕከል ቃሉ አይደለም ነው የሚሉት። የእምነታችን ማዕከል ስርዓቱ ነው። እኛ ደግሞ የእምነታችን ሴንተር ዋና ማዕከሉ ማን ነው? ቃሉ ነው። ከቃሉ ወደ ግራም ወደ ቀኝም አንልም፣ ቃሉ ነው። ቃሉ የማይለውን አንልም፣ ቃሉ የሚለውን ደግሞ እንላለን። ህይወታችን በቃሉ ላይ የተመሰረተ ነው። ስለዚህ ነው ከዚህ የተነሳ አሁን ትልልቅ ቸርቾች ለንደን ወይም እንግሊዝ ሀገር ውጭ ሀገር ብትሄዱ እዚህ ላይ በጣም ትልቅ መጽሐፍ ቅዱስ ተቀምጦ ታያላችሁ። ትልቅ መጽሐፍ ቅዱስ ፓስተሩ ሲመጣ የመዝሙር መጽሐፍ ነው ይዞ የሚመጣው ማስታወሻውን ይዞ ነው የሚመጣው፣ ገልጦ ከዛ ከትልቅ መጽሐፍ ቅዱስ ከመጽሐፍ ቅዱስ እንደሚናገር ሰዎች ማወቅ አለባቸው። የመናገሬ ስልጣን መጽሐፍ ቅዱስ ነው። ስለዚህ ይህ ቃሉ ትኩረት የተሰጠው ነገር እንደሆነ እንድታስቡልኝ ነው። ስለዚህ የመጀመሪያው ነጥቤ ከአማኞች የሚጠበቅ ነገር ቁጥር ሃያ ሁለት ላይ የተወሰኑ ነገሮች እንዳሉ የመጀመሪያውን እነግራችኋለሁ። ይህንን የዛሬውን መልእክት ሰምታችሁ በእውነት ልብ የምትሉትና በውስጣችሁ የምትጽፉት ከሆነ በህይወታችሁ ዘመን ሁሉ በጣም በጣም በጣም ትጠቀማላችሁ። ከአማኞች የሚጠበቅ ኃላፊነት ወይም ነገር ቁጥር ሃያ ሁለት ቃሉን የምታደርጉ ሁኑ እንጂ ራሳችሁን የምትሰሙ ብቻ አትሁኑ። ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ብሎ ይናገርና ቁጥር 23 ላይ ደግሞ ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ቁጥር 24 ወዲያውም እንደምን እንደሆነ ይረሳል ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራም የሚሰራው እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። እስከ ሀያ አምስት ነው ያነበብኩላችሁ። ምክንያቴ ለምንድን ነው ያነበብኩት? እዚህ ከቁጥር ሀያ ሁለት እስከ ሀያ አምስት ሁለት አይነት ሰዎች እንዳሉ ያዕቆብ እያሳየ ነው። የመጀመሪያው አይነት ሰዎች ቃሉን ሰሚዎችና ምንም የማያደርጉ ናቸው። ቃሉን ይሰማሉ፣ ቤተ ክርስቲያን ይመጣሉ፣ ቃሉን ይሰማሉ እና ከዛ በኋላ ምንም አያደርጉም። ቃሉን በተመለከተ እና እኔ የማሳየው ነጥብ እዚህ ጋር ከአማኞች የሚጠበቀው ነገር ግን ቃሉን ሰምቶ ማድረግ ነው። አሁን ቃሉን ሰሚዎች እና ቃሉን የማያደርጉ ሰዎች አሉ። እነዚህ የተገለጡት ምን ተብለው ነው? በጣም በሚያስደንቅ መንገድ ያዕቆብ የሚጠቅሳቸው ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ። ቃሉን ሰምታችሁ ማድረግ እንጂ፣ ራሳችሁን እያሳታችሁ ሰምታችሁ እማታደርጉ መሆን የለባችሁም። እነዚህ ሰዎች ቃሉን ሰምተው አያደርጉም፣ ምክንያቱም ራሳቸውን ያስታሉ። ይሄ ራስ ማሳት የሚባለው ነገር አሁንም ፓሲቭ ቃል ነው። ፓሲቭ ማለት ተደራጊ ቃል ነው። ራሳቸውን ለማሳት አሳልፈው ሰጥተዋል። ስተት በህይወታቸው እንዲሰራ አድርገዋል ማለት ነው። እነዚህ ሰዎች እና የሆነ አመለካከት አላቸው። ቃሉን ሰምተው የማያደርጉ ሰዎች አሁን ይሄ የብዙ ክርስቲያኖችን ህይወት የሚነካ ነው። የሆነ ምስጢራዊ ማንም ሰው የማያውቀው እግዚአብሔር ብቻ የሚያውቀው ምስጢራዊ አመለካከት አላቸው። እግዚአብሔር ብቻ የሚያውቀው ምስጢራዊ ፍላጎት አላቸው። እግዚአብሔር ብቻ የሚያውቀው ሚስጥራዊ ልምምድም አላቸው። እነዚህ ሰዎች እና ምናልባት ሌላም እምነት ሊኖራቸው ይችላል። እግዚአብሔር ብቻ የሚያውቀው ፓስተሩ ማያቀው ወይ ሌሎች ሰዎች የማያውቁት እና ከዚህ የተነሳ ራሳቸውን ያስታሉ። ይመጣሉ፣ ይሰማሉ፣ ይሰማሉ። በጣም ጥሩ ነው መስማታቸው፣ ግን ቃሉን አያደርጉም። ለምን? ራሳቸውን ስለሚያስቱ ነው። እና ከእንደዚህ አይነት ነገር እግዚአብሔር አምላክ በእውነት እንዲያድነን መጸለይና መጠንቀቅ በጣም ጥሩ ነው። አንዳንዶች ደግሞ ሰምተው በቃሉ ላይ አስተያየት ሰጥተው አስተያየት የመስጠት በጣም ጉብዝና አላቸው፣ ግን ስለምንም ነገር ጉዳያቸው አይደለም። ቃሉን ለመተርጎም በህይወታቸው አይፈልጉም። አንዳንዶች በትምህርቱ ወይም በመልእክቱ በጣም ይደነቃሉ። ኦ ፓስተር ዛሬ በጣም ጥሩ ስብከት ነው ምናምን ይላሉ፣ ግን የሚቀጥለው ሳምንት ያለፈው ሳምንት ምንድን ነበር የሰበኩት ብትላቸው አያስታውሱ እንደዚህ እንደዚህ አይነት ሰዎች አሉ ነው የሚለው በያዕቆብ። እናንተ ግን ምንድን ነው ማድረግ ያለባችሁ? ራሳችሁን ማሳት የለባችሁም። ቃሉን ሰምታችሁ ምን አድርጉ? በተግባር ፈጽሙት። ሁለተኛው ነጥብ ይሄ ነው። እዚህ እዚህኛው ዋና መልእክቴ ውስጥ እዚህኛው ላይ ያስቀመጥኩት እና ቃሉን ሰምተው አድራጊ የሆኑ ሰዎች ደግሞ አሉ። አሁን ይህንን ሳስብ ነው እኔ ክርስትና፣ መጽሐፍ ቅዱሳዊ ክርስትና በተፈጥሮው ተግባራዊ ነው ማለት በተግባር ሊገለጥ የሚችል እምነት ነው። ስለዚህ በተግባር ሊገለጥ የሚችል በተግባር መገለጥ ያለበት እምነት ስለሆነ ሰምቶ ማድረግን ይጠይቃል። ክርስትና ሰምቶ ማድረግን ይጠይቃል። ስለዚህ የመጽሐፍ ቅዱስ የስብከት አላማ፣ የማስተማር ዓላማ ሰዎችን ለማስደሰት፣ ለማስፈንደቅ ብያሉ እንዲያጨበጭቡ ማድረግ አይደለም። ወይም ደግሞ ኢትዮጵያ ውስጥ አንድ የተለመደ ነገር አለ። ሰባኪው እየሰበከ ፈጽሞ ክብረቢስ የሆነ የሚያፋጩ ሰዎች አሉ፣ የሚያጨበጭቡ ሰዎች አሉ፣ ሀሌሉያ እልል የሚሉ ሰዎች አሉ። ጥሩ ሊመስል ይችላል፣ ግን ከቃሉ ስብከት ጋር አብሮ የሚሄድ አይደለም። ምክንያቱም ሰዎችን ለማስፈንደቅ አይደለም ቃሉ የሚሰበከው። ሰዎች ራሳቸውን እንዲያዩ፣ ራሳቸው እንዲጠቀሙ፣ እንዲቀረጹ፣ እንዲታነጹ ማድረግ ነው አላማው ኃጢአተኞች ንስሐ ገብተው ወደ ጌታ ወደ ኢየሱስ ክርስቶስ እንዲመለሱ ነው። ስለዚህ ይህ የቤተ ክርስቲያን አስተምህሮና ስብከት አላማው ተግባራዊ ነገር ላይ ክርስቲያኖች ወደ ተግባራዊ ቃሉን የመኖር ህይወት እንዲመጡ ነው እና ሁለት አይነት አማኞች ሁለት አይነት ሰሚዎች በቤተ ክርስቲያን እንዳሉ አሁን ያዕቆብ አድሬስ የሚያደርገው ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ሁለት አይነት ሰዎች ስላሉ ነው። ሰምተው ራሳቸውን የሚያስቷሉ ግን፣ እናንተ ቃሉን ማድረግ አለባችሁ። ክርስትና ቃሉን መኖር የሚጠይቅ እምነት ነው። እግዚአብሔር ይመስገን። ሁለተኛው ነጥብ ይሄ ትምህርቱን ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ሰሚ ብቻ አትኑ የሚለውን ለማብራራት የተጠቀመበት ቃል በጣም አስደናቂ ነው። አሁን ተመልከቱ እንዴት እንደተናገረ ቁጥር 23 ላይ ምንድን ነው ያለው? የተሰጠው የትምህርት ማብራሪያ የሚል ሁለተኛው ነጥቤ ነው። ቃሉን የሚሰማ የማያደርገውን ቢኖር የተፈጥሮ ፊቱን በመስተዋት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውም እንደምን እንደሆነ ይረሳል እና ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያለ ነው በስራው የተባረከ ይሆናል ይላል። እንግዲህ የተሰጠው የትምህርት ማብራሪያ መስተዋት ነው። መስተዋትና መስተዋት ውስጥ መመልከት ነው እና ስለዚህ በቅድሚያ መስተዋትና መስተዋትን መመልከት ከሰሚዎቹ ጋር እያያያዝን ብንመለከት ጥሩ ነው። ያዕቆብ ሲናገር ቃሉን ሰምቶ የማያደርገው ሰውዬ የተፈጥሮ ፊቱን ይህንን ፊቱን በመስተዋት ውስጥ የሚያይ ሰው ነው የሚመስለው አለና ካየ በኋላ እንደምን እንደሆነ ወዲያው ይሄዳል፣ እንደምን እንደሆነ ይረሳል። እና መቼም ይሄ የሁላችንም የሕይወት ልምድ እንደሆነ በጣም ግልጽ ነው። እና ያለም መስተዋት ከዛ በኋላ መስተዋት ካየን በኋላ በጣም ብዙ አናስታውስም ምን እንደምንመስል፣ ጀስት መንገዳችንን ነው የምንሄደው። ይሄ ናቹራል ነው፣ ተፈጥሯዊ ነው። ያኔም ያኔም ነበረ። መስተዋት ድሮም እንደነበረ ማስታወስ ትችላላችሁ። እና ስለዚህ መስተዋቱ የተገለጠበት መገለጥ እንደ ምክንያት፣ እንደ ምልክት እኛ ድሮ በማስተማር ዓለም ውስጥ የመርጃ መሳሪያ እንለዋለን። እንደ መርጃ መሳሪያ የተጠቀሰበት ምሳሌ ሆኖ የተጠቀሰበት ምክንያት ምንድን ነው? የእግዚአብሔር ቃል ልክ እንደ መስተዋት ስለሚያገለግልም ነው። አሁን ተመልከቱ ቁጥር 24 ላይ ወዲያውም እንደምን እንደሆነ ይረሳል ብሎ ነገር ግን ነፃ የሚያወጣውን ፍጹምን ህግ ተመልክቶ አሁን ሰውየው በመስተዋት ውስጥ ራሱን ያያል። ደግሞ እዚህ ጋር ራሱን አንድ ሰው በእግዚአብሔር ቃል ውስጥ ልክ እንደ መስተዋት ሆኖ ራሱን ያያል የሚለውን ሀሳብ ነው የሚናገረው። የእግዚአብሔር ቃል በቁጥር 25 ላይ ፍጹም የሆነ ህግ ነው። በእርግጥ የትርጉም ችግር አለበት። ይሄ እኔ በምሰራው የትርጉም ላይ የግሪኩ ምንድን ነው የሚለው ነገር ግን በፍጹሙ የነፃነት ህግ ውስጥ ራሱን የሚመለከት ነው የሚለው። ይሄኛው ደግሞ ነፃ የሚያወጣው ህግ ነው የሚለው። ትልቅ የቴዎሎጂ ችግር አለበት ይሄኛው። ሰዎች ለኦርቶዶክስ እና ለካቶሊኮች በጣም ምቹ ነው ይሄ። ምክንያቱም ህጉን በማድረግ ሰው ነፃ ይወጣል ነው የሚለው። ይሄ የመጽሐፍ ቅዱስ ትምህርት አይደለም። ፍጹም የሆነ የነፃነት ህግ ነው ያለን እንጂ ነፃ የሚያወጣ ህግ አይደለም። ህጉ ህጉ ነፃ አያወጣም፣ ህጉ አያድንም፣ ግን የነፃነት ህግ ነው ህጉ። ሀሳቤ ግልጽ ነው። ስለዚህ አሁን ይሄ የነፃነት ህግ የእግዚአብሔር ቃል ነው። ዳግም የተወለድንበት የመንፈስ ቅዱስ መጠቀሚያ ነው። ልክ ባለፈው ሳምንት እንዳየ ነው፣ ይሄ የእግዚአብሔር ቃል መንፈሳዊ የሆነ የህይወት መስተዋት ነው። እና ይህ መንፈሳዊ የሆነ የህይወት መስተዋት ሁለት ነገሮች ያሳያል። ይህንም በጣም በጣም ማወቅ አለባቸው። አንደኛ ራሱን እግዚአብሔርን ማን እንደሆነ የሚያሳይ መስተዋት ነው። መጽሐፍ ቅዱስ የእግዚአብሔር ስፔሻል መገለጥ ነው ተብሎ ነው የሚታመነው። ሁለተኛ እግዚአብሔርን ብቻ ሳይሆን የእኛ ነፍስ ምን እንደምትመስል የሚያሳይ መስተዋት ነው። አሁን መጽሐፍ ቅዱስ የነፍስ መስተዋት ነው። ነፍሳችን ምን ትመስላለች? መጽሐፍ ቅዱስ ውስጥ ስናነብ መጀመሪያ መጽሐፍ ቅዱስ የሚያሳየው የእኛን ነፍስ ነው። ነፍሳችን ጠባሳ አላት። ነፍሳችን ቆሻሻ አላት። ነፍሳችን ጥላሸት ተቀብታለች፣ ወይም የሆነ ቀለም የዓለማዊነት ቀለም፣ የኃጢአት ቀለም፣ የማዲያት ጥቁረት አለባት። ነፍሳችን መጨማደድ አለባት። ምንድን ነው የምናየው በቃል ውስጥ? ቃሉ የነፍስ መስተዋት ነው። ባለፈው ሳምንት እንደተመለከት ነው የአንዳንዶች ሰዎችን ህይወት ያ ያለፈው ሳምንት የተመለከትነው ቃል ያሳየ ይመስለኛል። ሰው ሁሉ ለመናገር የዘገየ፣ ለመስማት ምን የሆነ የፈጠነ። ለመስማት የማይፈጥኑ ሰዎች እዚጋ ነፍሳቸውን ያሉ፣ ለመናገር የማይዘገዩ ሰዎች ደግሞ እዚጋ። ነፍሳቸውን ያያሉ። ኦ ይሄ ነገር እኔ ነኝ ብለው መመልከት አለባቸው። የኔን ነፍስ ነው የሚያሳየው ብለው መመልከት አለባቸው። ቃሉ የነፍስ መስተዋት ነው። ስለዚህ ሁለት አይነት ሰዎች ይህንን የቃሉን መስተዋት የነፍስ መስተዋትን ያያሉ። አሁን ያዕቆብ የሚናገረው ይህንን ነው። አንደኛው ሰሚ መስተዋቱን ተመልካች አለ አንደኛው የሚያለ እነዚህን ሁለት ሰዎች ጌታ ኢየሱስ ክርስቶስም በተራራው ስብከት ላይ ገልጧቸዋል። ሁለት አይነት ሰዎች አሉ። የተራራው ስብከት ማቴዎስ ምዕራፍ 7 እዚህ ጽፌዋለሁ። ከቁጥር 24 እስከ 27 ላይ የስብከቱን መደምደሚያ ጋር ሲመጣ ጌታ ኢየሱስ እንዲህ አለ። ይሄን ቃሌን ሰምቶ የሚያደርገው ሰው ምን እንደሚመስል አሳያችኋለሁ አለ እና ይሄን ቃሌን ሰምቶ የሚያደርገው ሰው ቤቱን ወደ መሬት ስር ቆፍሮ በዓለት ላይ መሰረቱን የገነባ ከዛ በኋላ ቤቱን በዛ ላይ ሰርቶ የጨረሰ ሰው ይመስላል። ነፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ መጣ፣ ቤቱን መታው፣ በዓለት ላይ ስለተመሰረተ አልወደቀም አለ። ይህን ቃሌን ሰምቶ የማያደርገውን ሰነፍ ሰው አሳያችኋለሁ አለ። ሁለት አይነት ሰዎች፣ አንደኛው ብልህ ተብሏል፣ ሁለተኛው ሰነፍ ተብሏል። ቃሌን ሰምቶ የማያደርገው ሰነፍ ሰው ቤቱን በአሸዋ ላይ የመሰረተ ሰውን ይመስላል። ቤቱን ገንብቷል። ልክ ያኛው እንዳጋጠመው ይሄኛውንም አጋጠመው። ነፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ ጎረፈ፣ ቤቱን መታው፣ ቤቱ ወደቀ። አወዳደቁም አለ ጌታ ኢየሱስ ታላቅ ሆነ ይላል። ሰምቶ የሚያደርግ ሰምቶ የማያደርግ ቃሉን ሲሰማ ራሱን በመስተዋት አይቶ ነፍሱን የሚያይና እዚ ጋ ጉለት ችግር፣ እዚ ጋ አለ ማስተካከል አለብኝ የሚል ሰው አለ። ጀስት ፊቱን አይቶ ብቻ እልም የሚል ሰው አለ። ሁለት አይነት ሰዎች ናቸው ያሉት። በቤተ ክርስቲያን ውስጥ ነው። እነዚህ የቤተ ክርስቲያን ሰዎች ናቸው። ስለዚህ ሰሚ ብቻ የሆነ ሰው አለ። ሰምቶ አድራጊ ደግሞ የሆነ ሰው አለ። የትኛው ነን እኛ? ይህንን በእውነት ማየትና ማስተዋል በጣም ጥሩ ነው። አሁን ወደ ሶስተኛው ነጥቤ ወደ ሶስተኛው ስላይዴ እሄዳለሁ። ሶስተኛው ላይ የምናገርበት ነገር እዚ ጋ የጻፍኳቸውን እዛ ላይ ስለሚያጠቃልል መደጋገም ስለሌለብኝ ወደ ሶስተኛው ነጥቤ ስመጣ የሁለቱ ሰሚዎች ሶስት ልዩነቶችን ይሄ ክፍል ያሳየናል። በጣም በጣም በጣም ጠቃሚ ነው ይህንን ክፍል በደንብ ማወቅ እና እነዚህ ሁለቱ ሰዎች ሶስት አይነት ልዩነት አላቸው። ሃ ለ ሃ ብዬ አስቀምጨዋለሁ። ስለዚህ ይሄ የጌታ ቃል ሁለቱን አይነት ሰዎች ሲያስቀምጥ የመጀመሪያው ሀ አንደኛው ሰው መስተዋቱን ያያል። ከዛ በኋላ ዝም ብሎ ሰሚ የሆነው ሰው ነው ይሄ። እና ላይ ላዩን ያያል። አይኑን አተኩሮ አጠቃላይ ሁኔታውን አስተውሎ ጠለቅ ብሎ አይመለከትም እና አይቶ ያልፋል ማለት ነው። እራሱን የሚያየው ልክ እንደዛ ነው። አየ ብቻ። እያንዳንዷን ነገር በጥንቃቄና በጥሞና አያይም፣ ያያል። ምናልባት ኩላኩል ምናምን ይቀባባ ይሆናል። ወንዶች ኩላ አይቀቡም መሰለኝ። እና ብቻ ይሄዳል። ይሄ ነው የአንደኛው ሰው። ብልሁ ሰሚ ግን ቅድም ጌታ ኢየሱስ ብልህ ያለው ያያል ግን ይመለከታል አሁን ሁለት ቃል ነው የተጠቀሰው የመጀመሪያው ያያል ነው ሁለተኛው ግን ይመለከታል ነው የሚለው እዚህ ላይ ይሄኛው ይመለከታል እና የምር ይመለከታል በጉጉት በጥማት ቃሉን ይመለከታል እውነተኛ ትኩረት ይዞ ነው የሚመለከተው እና አንዳንድ ነገሮች ለምን እንደሆኑ ያስባል እዛው እየተመለከተ እና ይሄ የነፃነት ህግ በህይወቱ እንዴት እንደሚሰራ እንዴት እንደሚሰራ እንዴት ሊገለጥ እንደሚችል ያስባል፣ እየተመለከተ ማለት ነው። ሲሪየስሊ ነው ይሄኛው የሚመለከተው። ያኛው አይቶ መሄድ ነው። ይሄኛው ግን ተመልክቶ ትኩረት የሚሰጥ ሰው ነው። የእግዚአብሔር ቃል ሰሚዎች ሆነን እግዚአብሔር እድል ከሰጠን፣ ይሄ ክቡር ቃል ነው። ይሄ ክቡር እድል ነው። እንደዚህ እንደ ብልሁ ሰሚ እንድንሆን እግዚአብሔር ይፈልጋል። ሰምተን የምንሰማ ሰዎች እንድንሆን እና ይሄ የመጀመሪያው ልዩነት ነው። ሁለተኛው ልዩነት የመጀመሪያው አይቶ ይሄ ዝም ብሎ ሰሚው አይቶ መንገዱን ይሄዳል። ሁለተኛው ግን ተመልክቶ መመልከቱን የሚቀጥል ነው። አሁን አይቶ መንገዱን ይሄዳል ነው የሚለው ተመልከቱ፣ ቁጥር 23 ቃሉን የሚሰማ የማያደርገው ሰው ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰውን ይመስላል። ራሱን አይቶ ይሄዳል ወዲያውም እንደምን እንደሆነ ይረሳል። ይሄ ሰውዬ አይቶ ብቻ ነው የሚሄደው። እና አይቶ የሚሄድ ሰው፣ ሰምቶ የሚሄድ ሰው፣ ሰምቶ የማያደርገው ልክ እንደዚህ ነው። ይሰማል፣ ይሰማል፣ ይሰማል ግን በሕይወት ለመተግበር አይፈልግም። መንገዱን ይሄዳል። ይሄኛው ሰው ራሱን የሚያስት ነው ብያቸዋለሁ። እና ቅድም እንዳልኩት የእግዚአብሔርን ቃል ለመስማት ራሱ ፈቃደኛም አይደለም፣ ትኩረትም አይሰጥም፣ ዝንባሌም የለውም ስብከት ሁልጊዜ ይደብራል የሚል አይነት ሰው ነው። ሰዓቱን አስር ጊዜ ያ ፓስተር አልጨረሰም ፓስተር ራሱ እያየው ሰዓቱን እንደዚህ ብሎ ይመለከታል። መቼ ነው የሚያልቀው የሚል አይነት ሰው ነው። እንደዚህ አይነት ሰዎች ብዙ ሰዎች አይቻቃለሁ። ራሱ ቃሉ የማይደብርም ሆኖ እንኳን ጀስት ልማድ የሆነባቸው ሰዎች አሉ። አይሰሙም እኮ ሰዓታቸውን ነው የሚያዩት። እና ልክ እንደዚህ አይነት ሰው ነው። መቼ ነው የሚያልቀው አስር ጊዜ የሚያይ እና ቤተ ክርስቲያን አገልግሎቱ እንዳለቀ ደግሞ የእምነቱን ነገር እና የሰማው ነገር ከአይምሮው ጠፍቶ በቃ መንገድ ላይ አግኝታችሁ ዛሬ ስለምንድነው የተሰበከው ብትሉ አያስታውስም። ምናልባት ጉባኤ ውስጥ ሊጨፍር ወይም ሀሌሉያ አሜን፣ አሜን ሊል ይችላል። ይሄን አይነት ሰው ነው የጌታ ቃል የሚናገረው። ብልሁ ግን መመልከቱን ይቀጥላል። ብልሁ ሰሚ አሁንም ይመለከታል። በጣም ብዙ ይመለከታል። ጊዜ ወስዶ ዋጋ ከፍሎ ይመለከታል። ስልኩን ዘግቶ ብያለሁ፣ እዚህ ላይ፣ ስልኩን ዘግቶ ይመለከታል። ምክንያቱም ስልክ እያያችሁ መስተዋት መቼም መመልከት አትችሉም። ትችላላችሁ? መስተዋት የምትመለከቱ ከሆነ ሞባይላችሁን አስቀምጣችሁ ነው የምትመለከቱት። ለመመልከት ለማየት ከሆነ እዚህም እያያችሁ እዚህም ማየት ትችላላችሁ። እና ይሄኛው ሰውዬ ሲሪየስሊ ነው የሚያየው። በልብ ውስጥ ቃሉ እንዲቀረጽ ይፈልጋል። በልብ ውስጥ ቃሉ ቦታ እንዲኖረው ይፈልጋል። የእግዚአብሔር ቃል በልቡ የተተከለው ቃል እንዲያድግ ይፈልጋል። ስለዚህ የነዚህ የሁለቱ ሰዎች አመለካከት በጣም በጣም የተለየ ነው። ሁለቱም ግን ቤተ ክርስቲያን ነው ያሉት። ሶስተኛው ስላይዴ ላይ ስመጣ ሶስተኛው ነው ለሚቀጥለው አራተኛው ላይ ስመጣ ሶስተኛውን ነጥብ የሚቀጥለው ስላይድ ላይ ነው ያለው። ሶስተኛው ልዩነት አንደኛው ዝም ብሎ ሰሚው ወዲያውኑ የሰማውን ይረሳል። ያየውን መልኩን ይረሳል። ሌላው ብልሁ ሰሚ ግን ያየውን እና የሰማውን ነገር በተግባር ይገልጣል። ይሄኛው ቁጥር 23 እና 23 ላይ ብትመለከቱ የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውም እንደምን እንደሆነ ይረሳል። ታላችሁ ይሄ እኮ እውነት ነው። ይሄ በብዙ ቤተ ክርስቲያን ውስጥ እንደዚህ አይነት ሰዎች በሽ ናቸው። ታገኛላችሁ እና በቃ ነፍሳቸውን በመስተዋት ውስጥ ያሉ ጠባሳውን፣ መንፈሳዊ ህይወታቸውን፣ ጉድለቱን፣ ችግራቸውን፣ ምኞታቸውን፣ ኃጢአታቸውን፣ ርኩሰታቸውን ያሉ ግን ሲወጡ ይረሳሉ። እንደዚህ አይነት ሰዎች እኔ ቤተ ክርስቲያን በመሄዳቸው ጊዜያቸውን የሚያቃጥሉ ሰዎች ናቸው። ጊዜ ዌስት ኦፍ ታይም ነው ቤተ ክርስቲያን ለነሱ መሄድ። ምክንያቱም በተግባር የሚገልጡት ምንም ነገር የለም አላማ ይዘው አይደለም የሚያዩት መስተዋት ጋር ሲመጡ እግዚአብሔር ቃል ጋር ሲመጡ እግዚአብሔር አስተምረኝ አስተምረኝ ለውጠኝ ቅረጸኝ ብለው አይደለም የሚመጡት ስለዚህ ዝም ብሎ ነው የሚኖሩት እንደዚህ አይነት ሰዎች ያን የነበሩ አሁንም አሉ ሌላው ብልሁ ሰሚ ግን በሰማው መሰረት ስራ ይሰራል ስለዚህ በጥንቃቄ ይሰማል በጥንቃቄ ራሱን ያያል የሚሰበከውን ቃል ልብ ይላል፣ ልቡ ውስጥ ያስቀምጣል፣ መመልከቱንም ይቀጥላል። እና ብልሁ ሰሚ የቃሉ ጥቅም መስታዋትነቱ፣ ቃሉ ሁሉን ነገር አጥርቶ የሚያሳይ መሆኑ በደንብ የገባው ሰው ነው ብልሁ ሰው። ለዚህ ነው ጌታ ኢየሱስ ክርስቶስ ቃሌን ሰምቶ የሚያደርገውም ብልህ ሰው ምን እንደሚመስል አሳያችኋለሁ ቤቱን በአለት ላይ የገነባ አይነት ሰው ነው ብሎ የተናገረው ለዚህ ነው። ይሄ ብልሁ ሰሚ ቃሉን ለማድረግ ስለሚሰማ ሶስት ዓላማዎች ይዞ ነው የሚሰማው። ያኛው ምንም ዓላማ የለውም። ይሄኛው ሶስት አላማ ይዞ ነው የሚሰማው። አንደኛው ዓላማ ራሱን የማወቅ ዓላማ ይዞ ነው የሚሰማው። ራሴ ልወቅ ራሴ ልይ ብሎ ነው የሚሰማው። ምንድነው ነፍሴ የምትመስለው? የነፍሴ ጉድለት የት የት ጋር ነው ያለው በመንፈሳዊ ሕይወት ለማደግ ምን ምንድን ነው የሚያስፈልግኝ? እነዚህን ራሱን ለማወቅ ይፈልጋል። ሁለተኛ ቃሉን ለማድረግ ደግሞ ይፈልጋል። እንዴት ነው የእግዚአብሔርን ቃል አድርጌ በድል በክርስትና የድል ሕይወት የምኖረው የሚለውን ነገር ሁሉ ያስባል። ሶስተኛ ፍጹሙን የነፃነት ህግ ፍጹም የነፃነት ህግን የተባለው የማድረግና የመታዘዝ ሕይወት የህይወቱ ዋና ዓላማ ነው። ለመታዘዝ ይፈልጋል። ጠዋት እዚህ ጠዋት ጠዋት ከሚዘምሩት መዝሙሮች መጀመሪያ ጠዋት ላይ አንዱ ኦቢዲያንስ የሚለው ነው። ኦቢዲያንስ ዘ ቨሪ ቤስት ዌይ ቱ ሾው ዛት ዩ ቢሊቭ ማመናችሁን የሚያሳየው በጣም በጣም መልካሙ ጥሩ መንገድ መታዘዝ ነው። ለመታዘዝ ራሱን ይሰጣል። ይህንን በማድረጉ ይሄ ሁለተኛው ሰሚ በልዩነቱ በጣም አስደናቂ የሆነ በረከት በውስጡ ይፈሳል። ለዚህ ነው ቁጥር 25 ላይ ስትመለከቱ፣ ነገር ግን ነፃ የሚያወጣውን ፍጹሙን ህግ የነፃነቱን ህግ ተመልክቶ አይቶ ልክ እንደ መስተዋት ራሱን የሚያይበት እና ደግሞ የሚጸናበት ስራን የሚሰራ እንጂ ሰምቶ የሚረሳ ያለ ነው የሚሰራበት በስራው ምን ይሆናል ይላል፣ የተባረከ ይሆናል። ይሄ የተባረከ ሰው ነው። ፍርሃት የሚባል ነገር ከውስጡ ይጠፋል። ተስፋ ሁል ጊዜ ይለመልማል። ደስታው ቢከፋም፣ ቢለማም፣ ቢሆንም ባይሆንም፣ ቢሳካም ባይሳካም ደስታ ከውስጡ አይጠፋል። እንደውም ይበዛለታል። ህይወቱ ቅድም መዝሙር አንድ ላይ እንዳነበብኩላችሁ ሰው በወንዝ ዳር እንደተተከለች ዛፍ ይሆናል። መዝሙር አንድ ትዝ ይላችኋል። ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ነገር ግን ቃሉን በቀንና በሌሊት ምንም ያደርግ የሚያሰላስል ነው። ይሄ ሰው ደስታው በእግዚአብሔር ቃል ነው። የእግዚአብሔርን ቃል ማድረግ ነው። ይሄ ሰው አለና ምንድን ነው የሚመስለው? ይሄ ሰው መዝሙረኛው ሲናገር፣ በውሃ ዳር የተተከለች ዛፍ ነው የሚመስለው። እቺ በውሃ ዳር የተተከለች ዛፍ በጋ ቢመጣ እደርቃለሁ ብላ ትሰጋለች? አትሰጋም። ፍሬ አጣለው ዘሬ ይባዛል አይባዛም? የሚል ችግር አለባት? የለባትም። ቅጠሏ ሁሌ እንደለመለመ ፍሬዋ ዘወትር የማያቋርጥ አይነት ዛፍ ናት። ያንን ተናገረና ሲደመድም ያንን ክፍል ቁጥር ሶስት ላይ ነው ይሄ ሰው ቃሉን የሚያደርገው ሰው እዛ መዝሙር አንድ ላይ የሚሰራውም ሁሉ ይከናወንለታል ይላል። አሁን በደንብ እንድሰሙኝ እፈልጋለሁ። ብዙ ሰዎች በሚሰሩት ስራ መከናወንን ይፈልጋሉ፣ አያገኙ ለምንድን ነው የማያገኙት? እንደ እግዚአብሔር ቃል ስለማይኖሩ ነው። የእግዚአብሔርን ቃል ማድረግ እንደ እግዚአብሔር ቃል መኖር ሞኝነት የሚመስላቸው ሰዎች አሉ። በሕይወታችሁ፣ በትዳራችሁ፣ በወደፊት ኑሯችሁ እንዲሳካላችሁ የምትፈልጉ ከሆነ የነካችሁት እንዲባረክ፣ ለሰዎች ምልክትና ምሳሌ እንድትሆኑ የምትፈልጉ ከሆነ በቃሉ መሰረት ኑሩ። እግዚአብሔር አይጥላችሁም፣ ይባረካችኋል። እግዚአብሔር ስለ እውነቱ ደግሞ ስለ ቃሉ የተመሰገነ ይሁን። ስለዚህ በዚህ ክፍል የምንመለከተው ነገር የመጽሐፍ ቅዱስ ዋና ሀሳብ እንደሆነ እንድታስተውሉ ያስፈልጋል። የመጨረሻው ስላይዴ እውነተኛ ተግባራዊ እምነት ከዚህ ከቃል የተነሳ ምን እንደሚመስል ጥቂት መናገር ነው እና ሀሳብ ያለው ቁጥር 26 እና 27 ላይ ነው። አነበውና ወደዚህኛው ሀሳብ ይሄዳለሁ። ተግባራዊ ህይወት አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእሱ አምልኮ ከንቱ ነው። ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፤ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ በዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው ይላል። በጣም የሚገርም ክፍል ነው። የመጀመሪያው ከንቱ አምልኮን የሚያሳይ ነው። ቁጥር 26 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ማንም ቢኖር የእሱ አምልኮ የእሱ ሃይማኖት ማለትም ነው ከንቱ ነው። አንደበቱን ሳይገታ ራሱን እያሳተ ባለፈውም ሳምንት የቁጥር 19 አይታቸዋል። ሰው ሁሉ ለመስማት የፈጠነ ለመናገር ምን ይሆን የዘገየ አንደበቱን የሚቆጣጠር ይሁን ነው። እዚ ጋ አንደበቱን ሳይቆጣጠር ዝም ብሎ እየተናገረ ራሱን ደግሞ እያሳተ ራስ ማሳት ሶስቴ አራቴ ተጠቅሷል። ልቡን እያሳተ ነው። አሁን ደግሞ እዚ ጋ ውስጡን እያሳተ እግዚአብሔርን የሚያመልክ የሚያገለግል የሚመስለው ሰው ውሸቱን ነው። ዋጋ የለው እያለ ነው። ይህንን እኔ አይደለም የምናገረው የእግዚአብሔር ቃል ነው። አስፈሪ ነው። ያዕቆብ ስላስቀመጠው መናገር አለብን እንጂ አስፈሪ ነው እና በቀጥታም ስለ ንግግሮቻችን የሚናገር ነው። ምዕራፍ ሶስትም ላይ ስለ ንግግር በጣም የሚናገረው ነገር አለ። እሱ ጋር እንመጣለን። ምዕራፍ ሶስት ላይ ስንደርስ ግን ከቁጥር 19 ጋር አብሮ የሚሄድ ነው። ለምንድን ነው ያዕቆብ ንግግር ላይ ያተኮረው? ንግግር በጣም ወሳኝ ነገር ነው። ንግግር የሰውን ህይወት እንደ መስተዋት የሚገልጥ ነገርም ስለሆነ ነው። ይገርማቸዋል። አንደበታቸውን ሳይገቱ የሚናገሩ ሰዎች ሁል ጊዜ ውስጣቸው ባዶ፣ ውስጣቸው ውሸት፣ ውስጣቸው ትክክል ያልሆነ መሆኑን የሚገልጥ መግለጫ ነው። የሰው የሰው መስተዋት ማን ነው ብላችሁ ሰውን የሚያሳይ የልቡን ነገር የሚያሳይ መስተዋት ማን ነው ብላችሁ ብትጠቅሱ ንግግር ነው ንግግር ስለዚህ የድሮ የፒውሪታን ሰባኪዎች የሚባሉ ነበሩ። ለእህቶች በጣም ይጠቅማል። ለወጣት ሴቶችም ለወጣት ወንዶችም በጣም የሚጠቅም ነገር ነው። በተለይ ለወጣት ወንዶች የሚመከረው ምን ተብሎ ነበረ? ሚስት የምትሆንህን ሰው ለሴቶችም ወንድ ባል የሚሆናቸውን ሰው መምረጥ ያለብህ ሲሪየስሊ ነው። ይናገረው የነበረው በጆሮ ነው እንጂ በዓይን አይደለም። በዓይን ውበት ታያለህ፣ ደምግባት ታያለህ፣ ወይም ደግሞ ቂን ቂን ማለትን ልታይ ትችላለህ። በአይን ግን አንደበት ነው ወሳኝ። አንደበት የሚናገሩት ነገር የውስጣቸውን ባህሪያቸውን መግለጫ ነው። የሰውን ሕይወት ለማወቅ የምትፈልጉ ከሆነ ሰውን ለአስር ደቂቃ ስሙ፣ አስር ደቂቃ ስሙ፣ አስር ደቂቃ ሰምታችሁ ይሄ ሰው እንደዚህ አይነት ሰው ነው፣ ይሄ ሰው እንደዚህ አይነት ሰው ነው ማለት ትችላላችሁ። ስለዚህ ንግግር አሁን የእግዚአብሔር ቃል የነፍስ መስተዋት ነው። ንግግር የሰው ንግግር የሰው ነፍስ ለሰዎች የሚታይበት መስተዋት ነው። ስለዚህ ዝም ብሎ ቀባጣሪ ተናጋሪ ሰው፣ በማያውቀው ነገር የሚዘላብድ ሰው በፍጹም በህይወታችሁ ውስጥ ዋጋ እንዲኖረው እንዳታደርጉ በምንም ምክንያት ምክንያቱም ዞሮ ዞሮ ገደል ነው የሚከታቸው። ስለዚህ ይሄ ሰው አንደበቱን በቱን የማይገታ ሰው ከንቱ ነው፣ ምናምንቴ ሰው ነው። የእግዚአብሔር መንፈስ፣ የእግዚአብሔር ህይወት፣ የመንፈስ ቅዱስ ቁጥጥር የሌለበት ሰው ነው። መረን ነው፣ ልቅ ነው፣ ያልተለጎመ ያልተገዛ ነው። ይህንን ያዕቆብ ሲናገር የዚህ ሰው ሃይማኖት ከንቱ ነው፣ ጥቅም የለውም፣ እውነተኛ አይደለም፣ ከእውነት አምልኮ የተጻረረ ነው ነው የሚለው ይህንን ጌታ ኢየሱስም ተናግሮበታል እዚህ ጋር ጌታ ኢየሱስ ያለውን ቃል አንብቤ ፈጠን ብዬ ወደሚቀጥለው ገጽና ወደ መደምደሚያ ይሄዳለሁ በጣም ሲሬስ የሆነ ነገር ነው እየተነጋገርን ያለ ነው እና ያዕቆብ ጌታ ኢየሱስ ክርስቶስ የተናገረውን በአእምሮው ያሰበ ይመስለኛል ማቴዎስ 12 36 እና 37 ላይ እንደዚህ ብሏል ጌታ ኢየሱስ እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ ተመልከቱ፣ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ቁጥር 37 ከቃልህ የተነሳ ትጸድቃለህ፣ ከቃልህ የተነሳ ትኮንናለህ። እኔ ይህንን ሳስብ እንደው እግዚአብሔር ሆይ እረ እንደውም ባልናገር ብዬ ያልኩበት ጊዜ አለ ምንም ነገር ምክንያቱም ፍርድ የሚያመጣ ነገር ነው። የምንናገረው ነገር በጣም ጥንቃቄ የሞላበት ነገር መሆን አለበት። አንደበታችን መገታት አለበት ነው የሚለው። መገታት አለበት፣ ቁጥጥር ስር መሆን አለበት። ምክንያቱ ብዙዎቻችን በአንደበቶቻችን ኃጢአትን የማድረግ ወይም ለማድረግ በጣም ቅርብ ስለሆን ነው ያኔም አሁንም። ስለዚህ ከንቱ ንግግርን ከውስጣችን ማራቅ አለብን። መዝሙረ ዳዊት 39 ቁጥር አንድ ላይ ዳዊት እንዲህ ብሏል። ሁለት የመዝሙረ ዳዊት ክፍሎችን እዚህ ጋር አነብላቸዋለሁ። መዝሙር 391 ላይ በአንደበቴ እንዳልስት መንገዴን እጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩኝ ይላል። በጣም የሚገርም ነገር ነው። በአንደበቴ እንዳልስት፣ ተመልከቱ ምን እንዳለ፣ በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ መጥቶ በተቃወመኝ ጊዜ በሰደበኝ ጊዜ በሰደበኝ ጊዜ ስድብ መልሴ እንዳልመልስ በአፌ ላይ ጠባቂ አኖራለሁ አፌን እዘገዋለሁ ማለት ነው። ዚፕ አደርገዋለሁ። ይህ በጣም ወሳኝ ነገር ነው። ከመንፈሳዊ ሰው የሚጠበቅ ነገር ነው። መዝሙር 19 ባለፈው ሳምንት አንብቤዋለሁ። መዝሙር 19 ቁጥር 14 ላይ የመጨረሻው ቃል ነው የመዝሙር 19 አቤቱ ረድኤቴ መድኒቴም ሆይ ብሎ ዳዊት የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን። እኔ መጀመሪያ ጌታን በተቀበልኩ ጊዜ አማኑኤል ባፕቲስት ቤተ ክርስቲያን መዘምራን በጣም ብዙ ሆነው መድረክ ላይ ሲዘምሩ ልቤን የነካኝ ነገር ይሄ መዝሙር ነበር። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን ይሉ ነበር። የአፌ ቃልና የልቤ ሀሳብ በፊት ያማረ ይሁን እያሉ ይዘምሩ ነበር። የአፌ ቃል የልቤ ሀሳብ በፊት ይመር ልቤ እና የአንደ በቴ ቃል በጣም አስደናቂ ጸሎት ነው። አስደናቂ ዝማሬም ነው። እንዴት እንደዘመሩት ራሱ አሁንም አሁንም ይደንቀኛል። ከአይምሮ አይጠፋም። እና እኛ የራሳችንን ልብ በዚህ በኩል በአንደበታችን ንግግር እያሳትን ስብከት መስማታችን መዘመራችን ወይም ደግሞ ማሸብሸባችን ዝም ብሎ ዝም ብሎ ሰምተን ማንኖርበት ነገር ከሆነ በጣም ከንቱ ነው። ስለዚህ ሕይወታችንን ከዚህ ከእግዚአብሔር ቃል አኳያ ብንመረምር ታላቅ በረከት ታላቅ መሳካት በህይወታችን እንደሚሆን እግዚአብሔር ከኛ ጋር እንደሚሆን ምንም ጥርጥር የለውም። ሁለተኛው ነጥቤ በዚህ መጨረሻው ላይ የእውነተኛ ተግባራዊ እምነት ላይ ምንድነው ምነግራችሁ እውነተኛ ሃይማኖታዊ ድርጊት አስፈላጊ መሆኑን ነው። መቼም ያዕቆብ ብዙ ነገር በአይምሮ ውስጥ በመንፈስ ቅዱስ እየመጣ እንደሆነ አስባለሁ። ቁጥር 27 ላይ ንጹህ የሆነ ነውርም የሌለበት አምልኮ፣ አሁን ቅድም ከንቱ አምልኮ አንደበሳ ይገታ የሚደረገውን አምልኮ ገልጾ ንጹህና የከበረ አምልኮ፣ ነውር የሌለበት አምልኮ ምን አይነት አምልኮ ነው የሚለውን ሲናገር በእግዚአብሔር ዘንድ ይሄ ነው ብሎ ንጹህ የሆነ ነውር የሌለበት አምልኮ፣ አንደኛ ወላጆች የሌላቸውን ባልቴቶች በመከራቸው መጠየቅ ሁለተኛ በዓለም ከሚገኝ ድፍ ጉድፍ ሰውነት መጠበቅ ነው ብሎ ተናገረ። ንጹህ አምልኮ በእግዚአብሔር አብ ዘንድ የክርስቶስ ኢየሱስ ተከታዮች ከሆንን ሁለት ነገር የንጹህ አምልኮ ውጤቶች ናቸው፣ እና የንጹህ አምልኮ መገለጫዎች ናቸው። አንደኛ በዓለም ከሚገኝ ድፍ ሰውነት መጠበቅ፣ ሰውነታችንን ነፍሳችንን፣ ጠቅላላ ህይወታችንን የሚያረክስ እድፍ አለ። ዓለም ውስጥ አንዳንድ ነገሮችን መጥቀስ ይችላሉ። በጣም አስነዋሪ የሆኑ ፊልሞች፣ ፖርኖግራፊዎች በዚህ በዘመናዊ ዓለም ውስጥ ይለቀቃሉ። እነዚህ ሰውነትን የሚያረክሱ የሚያሳድፉ ናቸው። እንደዚህ አይነት ልምምድ የሚለማመዱ ሰዎች ናቸው በኮሮና ቫይረስ ጊዜ ልጆቻቸውን የገዛ ልጆቻቸውን ሳይቀር እቤታቸው የደፈሩት ዘመዶቻቸውን ሳይቀር እንደዚህ አይነት ልምምድ የሚለማመዱ ሰዎች አደጋ ውስጥ ናቸው። ስለዚህ እድፍ የሌለው በዓለም ከሚገኝ ነውር ራስን መጠበቅ የምንችለው የእግዚአብሔርን ቃል ለመኖር መንፈስ ቅዱስ ጸጋ ሲያበዛልን ነው። ግን ከዛ ቀጥሎ ሌሎችን በርህራሄ መርዳትም ደግነትን ማሳየትም በጣም አስፈላጊ ነው። በተለይ በተለይ ባሎቻቸው የሞቱባቸው ባልቴቶች የሚለው ይህ እነዚህን ነው። ንጹህ የሆነው አምልኮ ነውር የሌለው አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸው ልጆች ኦርፋንስ እና ባልቴቶችን እነዚህ ዊዶስ በመከራቸው መጠየቅ፣ እነዚህን ወላጅ የሌላቸው ልጆች መንከባከብ። እኔ አሁን እነቴዎድሮስን እና ቆንጂትን ሳስብ ዮርዳኖስ ቤታቸው ማኖራቸው በጣም አስደናቂ በረካት ነው። በእውነት እግዚአብሔር የእናንተ ልጆች ይባረካል። ጥሩ ነገር ነው ያደረጋችሁት። ይህንም በማድረጋችሁ እና እግዚአብሔር ስለ እናንተ በእውነት የተመሰገነ ይሁን። ግን ወላጅ የሌላቸውን ልጆች እና ደግሞ ባል ሞቶባቸው በመከራ በስቃይ ውስጥ አሁን በዚህ ሳምንት አንዲት ሴት ባሏን አጣለች በድንገተኛ ሞት። እንደዚህ እንደዚህ አይነት ሰዎች ልናስብላቸው ልንራራላቸው ይገባል። ክርስቲያን ማለት ዝም ብሎ እነሱ ኃጢአተኞች ስለሆኑ ነው፣ እነሱ እንደዚህ እንደዚህ ስላደረጉ ነው፣ ውስጥ ውስጡን የማያምኑ ናቸው ምናምን እንድንል በፍጹም አልተፈቀደልንም። ርኅራሄ ማሳየት ላለብን ሰዎች መራራት አለብን። እርዳታ ልናደርግላቸው ለሚገቡን ሰዎች ልንረዳቸው ይገባል። በውጭውና በውጫዊ ሁኔታ የሰውን ውስጥ እግዚአብሔር ብቻ ስለሚያውቅ በሰው ላይ ልንፈርድ አይገባም። ስለዚህ ለሌሎች መራራት የእውነተኛ እምነት ውጤት ነው። አባታችሁ እግዚአብሔር ሩህሩህ ነው። ጌታችን ኢየሱስ ርኅሩህ ነው። ጌታ መንፈስ ቅዱስ ርኅሩህ ነው። መጽሐፍ ቅዱስ ለርኅራሄ ያስተምራል። ርኅሩህ ሁኑ፣ ደጎች ሁኑ፣ ለሰው ሀሳቢዎች ሁኑ። ከርኅራሄ አገልግሎት አንዱ ለተቸገሩ መጸለይ ነው። ላዘኑ መጸለይ ነው። መጸለይ ደግሞም በምንችለው ለመርዳት መነሳት በጣም አስፈላጊ ነው። ስለዚህ ያዕቆብ የሚናገረው ስለ ተግባራዊ እምነት ነው። እና ቃሉን የምታደርጉ ሁኑ እንጂ ሰምቶ ብቻ የምትሄዱ ሰዎች አትሁኑ። ቃሉን የምታደርጉ ሁኑ። እንደዛ የምታደርጉ ከሆነ እዛ በወንዝ ዳር እንደተተከለው ዛፍ ትሆናላችሁ። እዚህ ቁጥር 25 ላይ ይሄ የነፃነቱን ህግ አይቶ ተመልክቶ በዛ በነፃነቱ ህግ የሚጸና ይሄ ልክ ነው ብሎ በዛ የሚቆም ደግሞ በዛ በነፃነቱ ህግ አማካኝነት ህይወቱን የሚመራ በቃሉ መሰረት የሚኖር ሰው በስራው የተባረከ ይሆናል። እግዚአብሔር የሚባረከው ሰው ይሆናል። እግዚአብሔር ከዚህ በረከት ሁላችንንም አጉድለን ሰምተን የምንኖር እንሆን። ጌታ ይባርካችሁ።